የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአሜሪካ መንግስት ሪፖርት የቀረበው ከኛ ከሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት በጣምራ ካደረግነው ሪፖርት ከደረስንበት ድምዳሜ ብዙ የራቀ አይደለም። አብዛኛው ተመሳሳይ ነው። ግን የበለጠ ዝርዝር ተጠያቂነትን በሚመለከት በየትኛው ሰው፣ በየትኛው ወታደር፣ በየትኛው ኃላፊ፣ በየትኛው ቡድን ምን አይነት ወንጀል ተፈጸመ ተብሎ ለመለየት የሚደረገው ምርመራ የወንጀል ምርመራ ስራ ነው የሚሆነው። የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ናቸው። ከዩናይት ስቴትሱ የአፍሪካ ቀንድ ልዑክ ማይክ ሃመር ጋር ያደረጉትን ውይይት አስመልክቶ ማብራሪያ ሰጥተውናል። ሙሉ ዘገባው በዕለቱ አብይ ርዕስ የሰዓቱን የዓለም ዜና ተከትሎ ይቀርባል። አርብ መጋቢት 15 2015 ዓ.ም። ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና እንግዱ ወልድ ያሰማናል። አቀናባሪያችን ኤልያስ አስማረ፣ ሲድራ ፍራንክሊን ለስርጭት ምህንድስና ተሰይመዋል። ከተቀሩብ ባልደረቦቻችን ጋር ልዩ ልዩ ቅንብሮችና ወቅታዊ ዘገባዎችን ይዘን እስከ ምሽቱ አራት ሰዓት አብረናችሁን እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ፣ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶሌ ነኝ። በሰሜን ኢትዮጵያ በተደረገው ጦርነት ወቅት የመብት ጥሰትና የጦር ወንጀሎች ስለመፈፀማቸው የሚመረምረውን የመንግስታቱ ድርጅት ቡድን ስራ ለማስቆም የኢትዮጵያ ታደርግ የነበረውን ግፊት ማቆሟን ዲፕሎማቶችና ታዛቢዎች ነግረውኛል ሲል የሮይተርስ የዜና ወኪል ዛሬ ዘግቧል። ኢትዮጵያ በመንግስታቱ ድርጅት የሰብአዊ ምክር ቤት ውስጥ ረቂቅ ውሳኔ ሐሳብ በማሰራጨት በተመድ የተቋቋመው ገለልተኛ መርማሪ ቡድን ሥራውን እንዲያቆም ስትጎተጉት እንደነበር ሮይተርስ ዲፕሎማቶችን ጠቅሶ ባለፈው ወር መዘገቡ ይታወቃል። ለሁለት ዓመታት በሰሜን ኢትዮጵያ የተደረገውን ጦርነት የሚመረምረውና ብቸኛ የሆነው ዓለም አቀፍ ምርማሪ ኮሚሽን በጦርነቱ የተሳተፉ ሁሉም ወገኖች የጦር ወንጀልና ሌሎች ሰቆቃዎችን ለመፈጸማቸው አሳማኝ ሁኔታዎች አሉ በሚል ከሁለት ዓመት በፊት ሥራውን ጀምሯል። ምርማሪ ቡድኑ ባለፈው ጥቅምት የሰላም ስምምነት ከተፈረመ በኋላም ከባድ የመብት ጥሰቶች ተፈጽመዋል በሚል ምርመራ በማድረግ ላይ መሆኑን የሮይተርስ ዘገባ አመልክቷል። በአሁኑ ወቅት ዓመታዊ ጉባኤውን በማድረግ ላይ ያለውን እና መሰረቱን ጀኒቫ ያደረገው የተመድ የሰብአዊ መብቶች ምክር ቤት የሚያደርጋቸው ምርመራዎች ከዚህ በፊት አቋርጧ በአቅም ኢትዮጵያ ምክር ቤቱ እያካሄደ ያለውን ምርመራ ስድስት ወራት ቀደም ብሎ እንዲያቆም የሚጠይቅ ረቂቅ ውሳኔ ሀሳብ ባለፈው ወር አስራይታ ነበር። አምስት ዲፕሎማቶችና የሰብአዊ መብት ምንጮች ለሮይተርስ እንደነገሩት ግን ኢትዮጵያ ሀሳቧን እንድትተው ግፊት በመደረጉ የውሳኔ ሀሳቡን ከማቅረብ አፈግፍጋለች። በጀኔቫ የሚገኘው የኢትዮጵያ ዲፕሎማቲክ ቡድን በጉዳዩ ላይ አስተያየት አለመስጠቱን ሮይተርስ በሪፖርቱ አመልክቷል። ኢትዮጵያ ግፊቱን ያቆመችው የመርማሪ ኮሚሽኑ የሥራ ጊዜ እንደማይራዘም መግባባት ላይ ከተደረሰ በኋላ መሆኑን ሁለት የሮይተርስ ምንጮች ተናግረዋል። በተደረሰው መግባባት መሰረት ምዕራባውያን አገሮች የውሳኔ ሀሳቧን እንድታቆም አድርገዋል። ምክንያቱም የኢትዮጵያ ውሳኔ ሀሳብ ቀርቦ ቢሆን ኖሮ የድምፅ ብልጫ ያገኝ ነበር ሲሉ ዩኒቨርሳል ራይት ግሩፕ የተሰኘ የምርምር ተቋም ውስጥ የሚሰሩት ማርክ ሊመን ለሮይተርስ ተናግረዋል። በምዕራባውያን ተጽዕኖ የሚገፋ የሰብአዊ መብት አጀንዳ ነው በሚል የአፍሪካ ሀገራት በመቃወማቸው ምርመራው ፖለቲካዊ ድጋፉን እያጣ ነበር። ኢትዮጵያ ቀድሞውንም ምርመራው ፖለቲካዊ ነው በሚል ተቃውሞ በማሰማት ለመርማሪ ቡድኑ የሚመደበውን በጀት ለማስቆም ጥረት አድርጋለች። ምርመራውን በአገሬ ተቋማት አካሂዳለሁ ስትል ኢትዮጵያ በተደጋጋሚ ስትገልጽ ቆይታለች። የሰሜን ኢትዮጵያው ግጭት በመቆሙ በአዲስ መልክ ከኢትዮጵያ ጋር ለመስራት ተስፋ እንደሰጠና በኢትዮጵያ በኩል የቀረበውን የገንዘብ እርዳታ በተመለከተ ቴክኒካዊ ዝግጅት እየተደረገ መሆኑን ዓለም አቀፉ የገንዘብ ተቋም አይኤምኤፍ ትናንት አስታውቋል። የተቋሙ ቃል አቀባይ ጁሊ ኮዛክ ዋሽንግተን ላይ ለዜና ሰዎች እንደተናገሩት የበርካታ አፍሪካ ሀገራትን ኢኮኖሚና የፋይናንስ ሁኔታ ለማረጋጋት አብረው እየሰራ መሆኑንና ኢትዮጵያን በተመለከተም ተቋሙ የተደረሰውን የሰላም ስምምነት በበጎ እንደተቀበለ እንዲሁም ከኢትዮጵያ ባለሥልጣናት ጋር የኢኮኖሚ ታድሶ እቅድን በተመለከተ ውይይት በመደረግ ላይ መሆኑ ታውቋል። ቃል አቀባዩ እንዳሉት ተቋሙ የኢትዮጵያን የኢኮኖሚም ሆነ የሰብአዊ ተግዳሮቶችን በተመለከተ እንዴት መርዳት እንደሚችል ከባለሥልጣናት ጋር በመምከር ላይ ነው። የሰላም ስምምነቱ ትግበራ በጥሩ እየሄደ መሆኑንና የሰብአዊ እርዳታና መሠረታዊ አገልግሎቶች በትግራይ ክልል መመለሳቸው በመልካም የሚታይ መሆኑን ቃል አቀባይዋ ጨምረው ተናግረዋል። በተመሳሳይ አይ ኤም ኤፍ ከጋናና ዛምቢያ ጋርም በተለያዩ መስኮች አብሮ እየሠራ መሆኑን አስታውቋል። ማርበርግ የተሰኘው ተላላፊ በሽታ በኢኳቶሪያል ጊኒ ተከስቶ ሰባት ሰዎች ሲሞቱ ሌሎች ሀያ የሚሆኑ በበሽታው የተያዙ ሰዎችም የመሞት ዕድላቸው ከፍተኛ ነው ተብሏል። ልክ እንደ ኢቦላ ሁሉ ገዳይ ነው የተባለው ተውሳክ መጀመሪያ የታየው ባለፈው ጥር ሲሆን አሁን በበርካታ የአገሪቱ አካባቢዎች መዛመቱ ታውቋል። የበሽታው በፍጥነት መተላለፍ የሚያመለክተው ስርጭቱን ለማስቆም የሚደረገውን ጥረት መጨመር እንደሚያስፈልግ ነው ሲሉ የዓለም የጤና ድርጅት የአፍሪካ ቢሮ ተወካይ አስታውቀዋል። በሽታው ከተከሰተ ወዲህ ዘጠኝ ሰዎች በሽታው እንዳለባቸው በምርመራ ሲረጋገጥ ከእነዚህ ውስጥ አንዱ ሕይወቱ ማለፉ ሲታወቅ፣ ሀያ የሚሆኑት ደግሞ በበሽታው እንደተያያዙ ይጠረጠራል ብሏል የጤና ድርጅቱ። ካሜሩንና ጋቦን የበሽታውን ስርጭት ለመግታት የድንበር ቁጥጥራቸውን ማጠናከራቸው ታውቋል። ይህ በእንዲህ እንዳለ ወደፊት የሚከሰት በወረርሽኝን መከላከል በተመለከተ ስምምነት ላይ ለመድረስ ድርድር በሚደረግበት በዚህ ወቅት የትዊተር አለቃ ኢላን መስክ አገራት ወረርሽኝን መከላከል በተመለከተ ያላቸውን ስልጣን ለዓለም አቀፉ የጤና ድርጅት አሳልፈው መስጠት የለባቸውም ብለው ያስተላለፉትን መልእክት የውሸት ወሬ ነው ሲል የዓለም ጤና ድርጅት ውድቅ አድርጓል። ስምምነቱ የሀገራትን ስልጣን አሳልፎ ለዓለም ጤና ድርጅት ይሰጣል የሚለው ወሬ ውሸት ነው ሲሉ የድርጅቱ ዲሬክተር ጀኔራል ዶክተር ቴድሮስ አድሃኖም በአንድ ጋዜጣዊ መግለጫ ላይ መናገራቸውን ኤኤፍፒ ዘግቧል። ዶክተር ቴድሮስ ኢላን መስክን በስም ባይጠቅሱም በትዊተር ባስተላለፉት መልእክት ሀገራት የመወሰን ስልጣናቸውን ለዓለም ጤና ድርጅት አሳልፈው አይሰጡም ብለዋል። ስምምነቱ አገራት ወደፊት የሚከሰቱ ወረርሽኞችን በተመለከተ በተሻለ እንዲከላከሉና ሀብታምም ይሁኑ ድሃ አገራት ውስጥ የሚኖሩ ሰዎችን ከወረርሽኝ ለመከላከል ስምምነቱ የተሻለ ሁኔታን ይፈጥራል ሲሉ አክለዋል ዶክተር ቴድሮስ። በዶክተር ቴድሮስና በኢለን መስክ መካከል የተደረገው ምልልስ የመጣው ወደፊት የሚከሰቱ ወረርሽኞችን በተመለከተ ዓለም አቀፍ ስምምነት ለማድረግ አዲስ ረቂቅ በሚዘጋጅበት ወቅት ነው። ሰነዱ በሚቀጥለው ዓመት ግንቦት ድምፅ ይሰጥበታል ተብሏል። ስምምነቱ ፈጣን የመረጃ ልውውጥ እንዲኖር ያስችላል። በተጨማሪም በኮሮና ወረርሽኝ ወቅት በክትባት አቅርቦት ረገድ ባለጸጋና ደሃ ሀገሮች መካከል የታየው ልዩነት መልሶ እንዳይከሰት ይረዳል ተብሏል። የአሜሪካው ፕሬዝደንት ጆ ባይደን እና ቀዳማዊ መቤት ጅል ባይደን በካናዳ ይፋ ጉብኝት ለማድረግ ትናንት አተዋ ገብተዋል። ሁለቱ ወገኖች ካናዳ የሰሜን አሜሪካን ኤሮስፔስ መከላከያ እዝ የምታሻሽልበትን ጊዜ በተመለከተና እንዲሁም ስደተኞችን በተመለከተ ስምምነት ያደርገዋሉ ሲሉ አንድ ስማቸው እንዲገለጽ ያልፈለጉ የካናዳ ባለሥልጣን ለአሶሴትድ ፕሬስ አስታውቀዋል። ዓለም አቀፍ የሆኑ ጉዳዮችን በተመለከተ ደግሞ በዩክሬን እየተካሄደ ያለው ጦርነት፣ የአየር ንብረት ለውጥ፣ ቻይና እና ዓለም አቀፍ ንግድ ጉዳዮች ላይ ይነጋገራሉ ተብሏል። የባይደን አስተዳደር ከካናዳ ጋር ላለው ግንኙነት ባለፉት ሁለት ዓመታት ቅድሚያ የሰጠው ጉዳይ ነው ተብሏል። በሺዎች የሚቆጠሩ ጥገኝነት ጠያቂ ስደተኞች ከአሜሪካ ወደ ካናዳ የሚገቡበትን ሁኔታ ለማስቆምም እንደሚነጋገሩ ስማቸው እንዲጠቀስ ያልፈለጉት የካናዳው ባለሥልጣን ለአሶሲኤትድ ፕሬስ አስታውቀዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሀሪስ በመጪው ሳምንት አፍሪካን ይጎበኛሉ ተብሏል። አፍሪካን የጎበኙ ትልቁ የባይደን አስተዳደር ባለሥልጣን ያደርጋቸዋል። ጋና፣ ታንዛኒያና ዛምቢያ ለጉብኝቱ እቅድ የተያዘላቸው ሀገሮች መሆናቸው ታውቋል። ጉብኝቱ በጸጥታና ኢኮኖሚ መስክ አሜሪካን ያላትን ግንኙነት ለማጠናከር ያለመ ነው ሲል ቢሯቸው አስታውቋል። የመጀመሪያው አሳይት ምክትል ፕሬዚዳንት መሆናቸውና የቤተሰባቸው የዘር ግንድ ከአገሪቱ ጋር ስለሚያስተሳስራቸው ብቻ ጉብኝቱ ትልቅ ግምት የሚሰጠው እንደሆነ ተንታኞች በመናገር ላይ ናቸው። በመጨረሻም አድማጮች ሰሜን ኮሪያ አዲስ በውሃ ውስጥ የሚሠራ የኒውክሌር ጥቃት መፈጸሚያ ድሮን መሞከሯን የአገሪቱ የመንግሥት መገናኛ ብዙሐን አስታውቀዋል። በጠላት የውሃ ድንበሮች ውስጥ የራዲዮ አክቲቭ ጨረር ሱናሚ የሚፈጥር ነው ተብሎለታል። ድሮኑ ከሩሲያው ፖሲዶን ሱፐር ቶርፒዲ ጋር ተመሳሳይ እንደሆነም ተነግሯል። ሙከራው በአገሪቱ መሪ ኪም ጆንግ ኡን መሪነት ለሶስት ቀናት የሚደረግ ወታደራዊ ልምምድ አካል ነው ተብሏል። የድሮኑ ዓላማ በውሃ ውስጥ የሚመጡ የጠላት መሳሪያዎችን ማፈንዳትና የጨረር ሱናሚ መፍጠር ነውም ተብሏል። ባለፈው ማክሰኞ በተጀመረው ሙከራ ድሮኑ ለ59 ሰዓታት ውሃ ውስጥ መቆየቱንና ለሙከራ የተቀመጠለትን ኢላማም ማፈራረሱ ታውቋል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። አርብ መጋቢት 15 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስል እና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳ አሸናፊ፣ የዌብና ማኅበራዊ ዝግጅቶች አቀናባሪያችን ደግሞ አባየው ገበያውናት፣ የዕለት ዋና አዘጋጅ ጽዮን ግርማ የቀጥታ ምስልና ድምፅ አቀናባሪው ጆ ጊል ነው። አሁን በስርጭታችን የጊዜ ሰሌዳ መሠረት በቀጥታ ወደ ዕለቱ አቪሮስ ነው የምናምራው። የአሜሪካ የሰብአዊ መብቶች ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ ነው ሲሉ ኮሚሽነር ዳንኤል በቀለ ተናገሩ። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ኢትዮጵያን በሚመለከት በቅርቡ ያወጣው የሰብአዊ መብት ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ እንደሆነ የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ገልጠዋል የውጭ ጉዳይ መስሪያ ቤቱ ሰሞኑን ባወጣው ዓመታዊ የሰብአዊ መብቶች ሪፖርት በሰሜን ኢትዮጵያው ጦርነት የተሳተፉ ሁሉም ኃይሎች የጦር ወንጀል መፈጸማቸውን ከህወሓት በስተቀር ያሉት ኃይሎች ደግሞ በሰብአዊነት ላይ ወንጀል በመፈጸም መወቀሳቸውን አስታውቋል። ይሁን እንጂ የኢትዮጵያ መንግስት ሪፖርቱን እንደማይቀበለው አመልክቷል። ስለዚሁ ጉዳይ ለአሜሪካ ድምፅ አስተያየት የሰጡት የኢሰመኮ ዋና ኮሚሽነር ዳንኤል በቀለ የዩናይትድ ስቴትስ ሪፖርት ከዚህ ቀደም ይፋ ከሆነው የጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ መሆኑን አመልክተዋል። በጣምራ ቡድኑ ምክር ሀሳብ ላይ በመመስረት ስለተጀመረው የሽግግር ፍትህ ሂደት ከዩናይትድ ስቴትስ የአፍሪካ ቀንድ ልዑክ መሪ ማይክ ሀመር ጋራ መወያየታቸውንም ዳንኤል በቀለ ገልጠዋል ዋና ኮሚሽነሩ አያይዘውም ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ማብራሪያ መስጠታቸውን ጠቅሰው ምክር ቤቱ ድጋፉን እንደጨረ አስታውቀዋል። ኬኔዲ አባተ ነው ከኮሚሽነር ዳንኤል በቀለ ጋር ቆይታ አድርጎ ተከታዩን ያደረሰን። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመድ ጋር በተጠያቂነትና የሽግግር ፍትህ አስፈላጊነት ዙሪያ መወያየታቸውን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። ከልዩ ልዑኩ ጋር በነበራቸው ቆይታ በዋናነት በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ኢሰመኮና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጣምራ ያካሄዱትን ጥናት ተከትሎ ባቀረቡት ምክር ሀሳብ ላይ በመመስረት እየተካሄደ ስላለው የሽግግር ፍትህ ሂደት መወያየታቸውን ዶክተር ዳንኤል ለአሜሪካ ድምጽ ተናግረዋል። እንግዲህ እንደሚታወቀው የአሜሪካ መንግስት እዚህ ኢትዮጵያ ውስጥ ከተፈጠረው ግጭት ጋር ተያይዞ በተከሰቱ የሰብአዊ መብት ሁኔታዎች የሚያሳስበው መሆኑን ረጅም ጊዜ ሲገልጽ የቆየ የነበረ መሆኑ ይታወቃል። ሰላማዊ መፍትሄ እንዲገኝም ደግሞ ጥረት ሲያደርጉ ከነበሩ በርካታ ለማቀፋ ተቃዋሚዎች ውስጥ አንዱ ነው። የአሜሪካ መንግስት ለኢትዮጵያ ጉዳይ የመደበው ይሉ ክም ያለ መሆኑ ይታወቃል። ና የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ከዚህ ከተከሰተው ግጭት ጋር በተያያዘ ግን በዛ ብቻ የተወሰነ ሳይሆን ደግሞ በአጠቃላይ በኢትዮጵያ የሰብአዊ መብቶች ሁኔታ ና የግጭቶች አፈታት ላይ መጠነ ሰፊ ስራ የምናከናውን ምክረ ሀሳቦች የምናቀርብ መሆኑ ይታወቃል እና አንዱም ከዚህ ከሰሜኑ ግጭት ጋር በተያያዘ ከተባበሩት መንግስታት የሰብአዊ ሴቶች ቤት ጋር ባደረግነው ሪፖርት ባቀረብነው ምክረ ሀሳብ መሰረት እየተፈጸመ ያለ የሽግግር ፍትህ አስተዳደር ጽንሰ ሀሳብ ጉዳይ ስላለ በእነዚህ ዙሪያ ምክረ ሀሳቦቻችን አንጻር ጉዳዮቹ እንዴት እየተከናወኑ እንዴት እየተፈጸሙ እንደሆነ ብዙዎቹ ዓለም አቀፍ የኢትዮጵያ አጋሮች ከኛ ጋር መካከራሉ፣ ሀሳብ ይለዋወጣሉ እና የዛው አካል ነው ማለት ይቻላል። አሁንም በተለይ ግን የበለጠ ትኩረት ያደረግነው በዚህ ሽግግር ፍትህ አስተዳደር በሚባለው ጽንሰ ሀሳብ አተገባበር ላይ አስሉ ውጥን ያደረግነው የተጀመረው የሽግግር ፍትህ ሂደት ውጤታማ እንዲሆን ዩናይትድ ስቴትስ ድጋፍ እንደምታደርግ ልዩ ልዑኩ ማይክ ሀመር መግለጻቸውንም ዶክተር ዳንኤል ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሳምንት በፊት በኢትዮጵያ ጉብኝት ባደረጉበት ወቅትም የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በተመሳሳይ ጉዳይ ላይ ከሚኒስትሩ ጋር መወያየታቸው ይታወቃል። ከኢትዮጵያ ባለስልጣናት እንዲሁም ከዶክተር ዳንኤል እና ከሲቪል ማህበረሰብ ድርጅቶች ተወካዮች ጋር ካደረጉት ውይይት በኋላ በሰጡት መግለጫ ኢትዮጵያውያን በገቡት ቃል መሰረት ሁሉን አቀፍ የሆነ የሽግግር ፍትህ ሂደት እንዲያካሂዱ እናሳስባለን ያሉት ብሊንከን ይህም እርቅንና ተጠያቂነትን የሚያካትት ሊሆን ይገባል ማለታቸውን መዘገባችን ይታወሳል። የአሜሪካው የውጭ ጉዳይ መስሪያ ቤት ባለፈው ሰኞ መጋቢት 11 ባወጣው ዓመታዊ የሰብአዊ ሪፖርት ደግሞ በሰሜን ኢትዮጵያ ለሁለት ዓመታት በተካሄደው ጦርነት የተሳተፉ ሁሉም ኃይሎች የጦር ወንጀል ፈጽመዋል ሲል ድምዳሜ ላይ ደርሷል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ሪፖርቱን ይፋ ባደረጉበት ወቅት የኢትዮጵያ መከላከያ፣ የኤርትራ መከላከያና የአማራ ኃይሎች ግድያን፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶችን እና ከቤት ንብረት ማፈናቀልን ጨምሮ በሰብአዊነት ላይም ወንጀል ፈጽመዋል ያሉ ሲሆን ህወሀትን ግን ለእነዚህ ወንጀሎች ተጠያቂ አላደረጉም። አክለውም ዘላቂ ሰላምን ለማምጣት ሁሉም ወገኖች ለፈጸሙት ግፍ በይፋ እውቅና መስጠታቸው ወሳኝ እርምጃ ነው ያሉት ብሊንከን በአዛዥነት ቦታ ላይ የሚገኙትን ጨምሮ ለተፈጸሙት የጭካኔ ተ አግባራት ተጠያቂ የሆኑ አካላት በህግ መጠየቅ አለባቸው ሲሉም አሳስበዋል ሁሉን አቀፍ የሽግግር ፍትህ ሂደት እንዲተገበርም እንዲሁ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣውን ሪፖርት በተመለከተ አስተያየታቸውን የጠየቅናቸው ዶክተር ዳንኤል ተከታዩም ብለዋል አሁን የአሜሪካ መንግስት የሚያወጣው ይሄ የተለመደ ሪፖርቶች አሉ በሀገሮች ላይ በሙሉ በየጊዜው የሚያወጧቸው የተለመዱ ሪፖርቶች ናቸው። በዚህ ሪፖርት ላይ በብዙ ሀገሮች ዘንድ ብዙ ክርክር የሚያስነሳ መሆኑ ይታወቃል። ያ እንደተጠበቀ ሆኖ ግን በአሜሪካ መንግስት ሪፖርት የቀረበው ከኛ ከሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት በጣም ራ ካደረግነው ሪፖርት ከደረስንበት ድምዳሜ ብዙ የተለየ ወይም ብዙ የራቀ አይደለም። አብዛኛው ተመሳሳይ ነው፣ ግን የበለጠ ዝርዝር ተጠያቂነትን በሚመለከት በየትኛው ሰው፣ በየትኛው ወታደር፣ በየትኛው ኃላፊ፣ በየትኛው ቡድን ምን አይነት ወንጀል ተፈጸመ ተብሎ ለመለየት የሚደረገው ምርመራ የወንጀል ምርመራ ስራ ነው የሚሆነው። ያ የበለጠ ምርመራ የሚጠይቅ ነው። ከዛ በተረፈ ግን ብዙ የተራራቀ አይደለም። አሜሪካ በውጭ ጉዳይ ሚኒስትሯ በኩል የሰጠችው መግለጫ ወገናዊና ተንኳሽ ነው ያለው የኢትዮጵያ መንግስት መግለጫውን እንደማይቀበለው መግለጹ ይታወሳል። ይህ የኢትዮጵያ መንግስት አቋም ተጠያቂነትን በማረጋገጥ ሂደት ላይ አሉታዊ ተጽዕኖ ይኖረው እንደሆን አስተያየታቸውን የጠየቅናቸው ዶክተር ዳንኤል በቀለ እንደሚመስለኝ የኢትዮጵያ መንግስት በአንድ ሀገር የሚወጣን ሪፖርት አልቀበልም፣ የሪፖርቱ አወጣጡም ትንሽ ፖለቲካዊ እንድምታ አለው ብሎ ለመግለጽ ያህል ይመስለኛል እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት ጽህፈት ቤት ጋር ያደረግነውን ምርመራ ግኝት፣ ውጤት፣ ድምዳሜና ምክረ ሀሳብ ግን የተቀበለ መሆኑን አሳውቋል። ስለዚህ በተለይ ተጠያቂነትን ለማረጋገጥ በጣም አስፈላጊ የሚሆነው ይሄ በእኛና በተባበሩት መንግስታት የተሰራው ሪፖርት ነው። በዛ መሰረት ደግሞ መንግስት ሪፖርቱን የሚቀበል መሆኑን ብቻ ሳይሆን ተቀብሎ ደግሞ በምክረ ሀሳቦቹ መሰረት መፈጸም የሚገባቸውን ነገሮች መፈጸም የጀመረ መሆኑንም አሳውቋል። ስለዚህ ተጠያቂነትን ለማረጋገጥ የሚያስፈልጉት እርምጃዎች መወሰድ ተጀምረዋል። ስለዚህ በዚህ በአሜሪካ መንግስት ሪፖርት ላይ መንግስት የገለጸው ሀሳብ፣ ስሜት፣ አስተያየት ተጠያቂነትን የማረጋገጥ ስራ ጉዳዩ በሚመለከታቸው የሀገር ውስጥና ዓለም አቀፍ ተቋሞች ምርመራና ምክር ሀሳብ የሚመራ እንጂ በአንድ ሀገር ሪፖርት ላይ የሚመሰረት አይደለም ለማለት ይመስለኛል እንጂ የተፈጸመውን ድርጊት ሙሉ በሙሉ የመካድ ነው ብዬ አላምነም። እየተካሄደ ባለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ሀምሳ ሁለተኛ ጉባኤ ላይ ከትናንት በስቲያ ተገኝተው በኢትዮጵያ ለተጀምረው የሽግግር ፍትህ ሂደት ስኬታማነት መወሰድ አለባቸው ስላሏቸው እርምጃዎች ማብራሪያ መስጠታቸውንና ይህም ተቀባይነት ማግኘቱንም ዶክተር ዳንኤል ተናግረዋል። በቅርቡ በጄኔቫ የምክር ቤቱ ስብሰባ ላይ አንዱ አጀንዳ የነበረው የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብቶች ጽፈት ቤት በጋራ የሚያካሄድ ነው ምርመራ ላይ እዛ ላይ የሚጨምር ተጨማሪ የምርመራ ስራ በምክር ቤቱ አማካኝነት በተቋቋመ የባለሙያዎች ቡድን እንዲካሄድ ብሎ ወስኖ የተቋቋመ ኮሚሽን ያለ መሆኑ ይታወቃል። የዛን ኮሚሽን የቃል አፕዴት የደረሱበትን ደረጃ ለማድመጥ የተደረገ ስብሰባ ነበረ። ነገር ግን ያው የኢትዮጵያ ሰብአዊ መብቶች ኮሚሽንም በዚህ ጉዳይ ላይ ስራ የሚሰራ መሆኑ ስለሚታወቅ በእንደዚህ አይነት መድረኮች ላይ ለመሳተፍ እውቅናና ደረጃ ያለው ተቋም ስለሆነ እኛም በውይይቱ ላይ ተሳትፈን ነበረ። የበኩላችንን ሀሳብ አንጸባርቀናል። በተለይ አሁን ካለንበት ሁኔታ አንጻር የሽግግር ወቅት ፍትህን ተግባራዊ ለማድረግ ሊወሰዱ ስለሚገባቸው እርምጃዎች ምክረ ሀሳብ አቅርበናል እና በምክር ቤቱ ተባሎች በሙሉ ሙሉ ድጋፍ የተሰጠው ጥሩ ውይይት ነበር ማለት ይችላል። ባለፈው መስከረም ላይ የስራ ጊዜው በአንድ ዓመት የተራዘመለትና በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን በኢትዮጵያ የስራ ጊዜው ከተራዘመ በኋላ ያከናወናቸውን ተግባራት በተመለከተ ለምክር ቤቱ ሪፖርት ሲያቀርብ የሰላም ስምምነቱን መደረስና የስምምነቱ አንዳንድ ነጥቦች እየተተገበሩ መሆናቸውን በአዎንታዊነት ጠቅሷል። በሌላ በኩል የስምምነቱ አካል የሆኑትን ተጠያቂነት የማረጋገጥና የሽግግር ፍትህ ተግባራዊነት ለመደገፍ ኮሚሽኑ የሚያደርገውን ምርመራ በርቀት እያካሄደ መሆኑን ገልጿል። ጦርነቱ ወደ ተካሄደባቸው አካባቢዎች አቅንቶ ምርመራ ለማድረግ ለኢትዮጵያ መንግስት ያቀረበው ጥያቄ እስካሁን ተቀባይነት አለማግኘቱንም ኮሚሽነሮቹ ገልጸዋል። በሰብአዊ መብቶች ምክር ቤት የተቋቋመውን ኮሚሽን ፖለቲካዊ ዓላማ ያነገበ ነው የሚለው የኢትዮጵያ መንግስት በኮሚሽኑ እየተከናወኑ ያሉ የሰብአዊ መብት ጥሰት ምርመራ ተግባራት እንዲቆሙ የሚጠይቅ የውሳኔ ሀሳብ ማዘጋጀቱን በቅርቡ በአዲስ አበባ ካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ መግለጹና ለዚህም ድጋፍ መጠየቁ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዕለቱን አብይ ርዕስ ነበር የሰማችሁት። የመጽሔቱ ትንታኔ ተከታይ ዘገባ ደግሞ ወደ ትግራይ ይወስድናል። ትላንት በጠቅላይ ሚኒስትር አብይ አህመድ የተሾሙት አዲስ የሚመሰረተው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ አስተዳደራቸው በክልሉ ሰላምና ጸጥታ ማስፈንና ግዛታዊ አንድነት ያሉትን ማረጋገጥ ላይ ትኩረት አድርጎ እንደሚሰራ ተናገሩ። ከፌዴራሉ መንግሥት ጋርም ተቀራርቦ ይሰራል ነው ያሉት። በዚሁ መግለጫ ላይ ሂደቱ ጦርነቱን ምክንያቶች የሚፈታና በዚህም ዘላቂ ብሔራዊ ጥቅማችን እንዲሁም የራሳችንን እድል በራሳችን የመወሰን መብታችንን የሚያረጋግጥ እንዲሆን ልዩ ትኩረት ሰጥተን እንሰራለን ብለዋል። ምዕራብ ትግራይ፣ ደቡብ ትግራይ፣ የሰሜን ምዕራብ ትግራይ አካል የሆነው ጸለምትን ወደ ነበረበት መመለስ መመለስ እንዳለበትና ጥያቄ ካለም በሕገ መንግስቱ ብቻ መፈታት አለበት ብለዋል። አቶ ጌታቸው በጉዳዩ በጉዳዩ ላይ ከአማራ ክልልና ከፌዴራል መንግስት ምላሽ ለማግኘት ያደረገው ጥረት ለጊዜው ያለመሳካቱን አመልክቶ ሁልጌታ አጽባሀ ተከታዩን አድርሶናል። ትናንት በኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ የትግራይ ክልል ጊዜያዊ አስተዳደር እንዲመሩ የተሾሙት አቶ ጌታቸው ረዳም ለሹመታቸው የመጀመሪያ የሆነውን መግለጫ በክልሉ ቴሌቪዥን ጣቢያ ቀርበው በንባብ ባሰሙት ወቅት የትግራይ ክልል ህዝብ በወታደራዊ ወረራ ብቻ ሳይሆን በረሃብና በበሽታ ተሰቃይተዋል ብለዋል። ህዝቡ ተፈናቅሎ፣ ንብረቱ ተዘርፎ፣ ሴቶች ተደፍረው፣ መንደሮች ተቃጥለው ተቋማትም በመውደማቸው የትግራይ ህዝብ ከባድ መከራና ስቃይ ውስጥ ቆይተዋል ያሉት አቶ ጌታቸው በዚህ ምክንያት ጉዳይ ህዝብ እርዳታ ጠባቂ ተመጽዋች እንዲሆን እንደተገደደ ጠቁመዋል። ከፕሪቶሪያው ስምምነት በኋላ ከፌዴራሉ መንግስት ተስፋ ሰጪ ሁኔታዎች እንዳሉ ገልጸው ህወሓት ከሽብርተኝነት ዝርዝር ውስጥ መሰረዙ አድንቀዋል። አዲሱ የክልሉ ጊዜያዊ አስተዳደርም አካታች እንዲሆን መደረጉ በንግግራቸው ላይ ጠቁመዋል። ዝጣይ ዘሎ ጊዜያዊ መምሕዳር ንኹሉ ዘሳተፈን ኲሎም ዓቅብታት ትግራይ ዝእክብን ክኸውን ፃዕር እየተመሰረተ ያለው ጊዜያዊ አስተዳደር ሁሉን ያሳተፈና ሁሉንም የትግራይ አቅሞች የሚያሰባስብ እንዲሆን ጥረት ተደርጓል። ፓርቲያችን ህወሓት የፕሪቶሪያውን ስምምነት መሰረት በማድረግና የትግራይን ተጨባጭ ሁኔታ ግምት ውስጥ በማስገባት ሁሉም አይነት አመለካከቶች ለመስተናገድ እድል የሚያገኙበትና በትግራይ ፖለቲካ ሁሉም የትግራይ ተወላጅ የሚሳተፍበት አዲስ የፖለቲካ ለውጥና መደጋገፍ እንዲኖር የሚያደርግበት ልዩ ምዕራፍ ነው። ይህ ለውጥ ከነብዙ ጉድለቶቹ ወደ ኋላ መመለስና መደናቀፍ የለበትም። አዲሱ የክልሉ ጊዜያዊ አስተዳደር ትኩረት አድርጎ ከሚሰራቸው ጉዳዮች ቅድሚያ የሰጠው የትግራይ ሰላምና ጸጥታ ማስከበር መሆኑ አቶ ጌታቸው ገልጸዋል። ድህንነትን ሃልዋትን ህዝብ ትግራይ ካብ ሓጺር ማእከላይን ነዊሕን ጊዜ ዘተኣማመን ምግባር ብውሑድ ንሓደጋ ከይቃልዕ ምግባር ጊዜያዊ አስተዳደሩ በቅርብ በመካከለኛና በረዥም ጊዜ የትግራይ ህዝብን ደህንነትና ህልውና አስተማማኝ ለማድረግ ይሰራል። ሕዝቡ በትንሹ ለአደጋ የተጋለጠ እንዳይሆን የሰላም ስምምነቱ ተግባራዊነት መነሻ መሆን አለበት። የጀመርነው የሰላም ሂደት በቅርብ ጊዜ የሰላም ሁኔታን የሚያስጀምር በመካከለኛ ጊዜ ሰላምን የሚያጠናክር በረዥም ጊዜ ደግሞ የተሟላ ሰላም የሚፈጥር መሆን አለበት። ሂደቱ የጦርነቱን ምክንያቶች የሚፈታና በዚህም ዘላቂ ብሔራዊ ጥቅማችን እንዲሁም የራሳችንን ዕድል በራሳችን የመወሰን መብታችንን የሚያረጋግጥ እንዲሆን ልዩ ትኩረት ሰጠን እንሰራለን። የተፈናቀለው ሕዝብ በከባድ ስቃይ ውስጥ ይገኛል፣ ያሉት አቶ ጌታቸው ይህ ሁኔታ መቀየር አለበት ሲሉም ተናግረዋል። የተፈናቀለው ሕዝብ በአስቸኳይ ወደ ቀዩ መመለስ እንዳለበትና በቂ እርዳታ ማግኘት እንደሚገባው አቶ ጌታቸው ገልጸዋል። በፕሪቶሪያው ስምምነት መሰረት የትግራይ ግዛታዊ አንድነት በህገ መንግስታዊ አገባብ እንዲፈታ አስቀምጧል፣ ያሉት አቶ ጌታቸው አስተዳደራቸው በዚህም ትኩረት አድርጎ እንደሚሰራ ተናግረዋል። ህገ መንግስታዊ መሬት ትግራይ ምርግጋጽ ካልእ ቁልፍ ዕማም ግዜዊ ምምሕዳር ናኸውን ሕገ መንግስታዊ የትግራይ መሬት ማረጋገጥ ሌላው የጊዜያዊ አስተዳደራችን ቁልፍ ስራ ይሆናል። ምዕራብ ትግራይ፣ ደቡብ ትግራይ፣ የሰሜን ምዕራብ ትግራይ አካል የሆነው ጸለምትን ጨምሮ ወደ ነበረበት አልተመለሰም ብቻ ሳይሆን በዚያ ሲደርስ የቆየው መፈናቀልና የዘር ማጽዳት ጥቃት አሁንም በይፋ እየቀጠለ ነው። ከነዚህ አካባቢዎች የተፈናቀለው ህዝባችን በአስቸኳይ ወደ ቀዬ መመለስ አለበት። ስራ ላይ ባለው ህገ መንግስት መሰረት የትግራይ መሬት የትግራይ ነው። የሚነሳ ጥያቄ ካለም በሰላምና በህገ መንግስታዊ መንገድ ነው መፈጸም ያለበት። በዚህ አጋጣሚ የአማራ ክልል የጸጥታ ኃይሎች ይህንን እንዲገነዘቡና የተጀመረውን የሰላም ሂደት ከሚያደናቅፉ ተግባራት እንዲቆጠቡ አደራ ለማለት ፈልጋለሁ። በጉዳዩ ከአማራ ክልልና ከፌዴራሉ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጥቅምት 24 2013 ዓ ም ሰሜን ኢትዮጵያ ትግራይ ውስጥ የተጀመረው ጦርነት በኋላም ውጊያው ወደ አማራ ክልልና አፋር ተስፋፍቶ ለሁለት ዓመታት ዘልቆ በመቶ ሺዎች የሚቆጠሩ ሰዎች ህይወት ቀጥፏል። ጦርነቱ ከተቀሰቀሰ ከስድስት ወራት በኋላ ሚያዝያ 27 2013 ዓ ም ነበር ህወሀትና መንግስት ኦነግ ሸኔ የሚለውና ራሱ የኦሮሞ ነጻነት ሰራዊት ብሎ የሚጠራ ቡድን በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጀው የነበረ ሲሆን የኢትዮጵያ ህዝብ ተወካዮች ምክር ቤት ህወሀትን ከሽብርተኝነት ዝርዝር ሰርዙታል። ህወሀት ከሽብርተኝነት ዝርዝር ከ መሰረዙ ጥቂት ቀናት ቀደም ብሎ የዓለም ሀገሮች የሰብአዊ መብት አያያዝ አስመልክቶ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የ2022 ዓ.ም ሪፖርት ይፋ ባደረገበት ወቅት ሚኒስትሩ አንቶኒ ብሊንከን ሪፖርቱ ሲያቀርቡ የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት፣ ህዝባዊ ወያነ ሓርነት ትግራይ ህወሀት ኃይሎችና የአማራ ኃይሎች በሰሜን ኢትዮጵያ በተካሄደው ጦርነት የጦር ወንጀል መፈጸማቸውን አረጋግጠናል ብለዋል። ብሊንከን በዚህ ንግግራቸው በሰብአዊነት ላይ ወንጀል ለመፈጸም ከህወሓት በስተቀር ሶስቱ ኃይሎች ተጠያቂ ሲያደርጉ በዘር ማጽዳት ተግባር ደግሞ የአማራ ልዩ ኃይልን ተጠያቂ አድርገዋል። ይህ ሪፖርት የኢትዮጵያ ፌዴራል መንግስትና የኤርትራ መንግስት ተቃውመውታል። አቶ ጌታቸው በመግለጫቸው የኤርትራ ኃይሎች ከብዙ የትግራይ አካባቢዎች እንዲወጡ የፌዴራሉ መንግስት የሰራው ስራ እንዳለ ገልጸው አሁንም ግን በተለያዩ የኢትዮጵያ ግዛቶች የኤርትራ ኃይሎች ግፍ በመፈጸም ላይ መሆናቸው ተናግረዋል። ሙሉ በሙሉ እንዲወጡ፣ የህዝብ ስቃይ እንዲያበቃ የሚቻለውን ሁሉ የፌዴራል መንግስትና ዓለም አቀፍ ማህበረሰብ እንዲያደርግ ጠይቀዋል። በጦርነቱ ምክንያት በትግራይ ህዝብ ደርሰዋል ያሉት የዘር ማጥፋት ተጠያቂነት እንዲኖርና ፍትህ እንዲሰፍን በመስራት እንዳይረሳና እንዳይደገም ለማድረግ የሁሉ ድርሻ ያስፈልጋል ብለዋል። የወደሙ የጤና ተቋማት የትምህርት ቤቶችና ሌሎች ማህበራዊና ኢኮኖሚያዊ ተቋማት ዳግመ ግንባታ ስራ ይፈጸማል ሲሉ ገልጸዋል። ብፍላይ ጎረባብቱ ዝኾኑ ናይ ዓፋር ናይ ኣምሓራን ኤርትራን ሕዝብታት ዘለኣለም ክነብሩ እዮም ከምቲ ዝበሃል ፈታውን መሓዛን በተለይም ጎረቤቶቻችን የሆኑት የዓፋር የአማራና የኤርትራ ህዝቦች ዘላለም ይኖራሉ። እንደሚባለው ወዳጅና ጓደኛ መምረጥ ይቻል ይሆናል፣ ጎረቤትን ግን መምረጥ አይቻልም። ከዚህ በተጨማሪ ወንድም ህዝቦች ናቸው። ያለፈው አልፈዋል። ስለ ነገ በማሰብ ለትውልዶች መልካምና ተስፋ ሰጪ መንገድ ልንተው ይገባናል። በእኛ በኩል ይህን ለማድረግ በከፍተኛ ትጋት እንሰራለን። በዚህ ሂደት ሁሉም የትግራይ ህዝብ በአንድነት እንዲሳተፍ የጠየቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ለተቃዋሚ ፓርቲዎችም ልዩነታችን ይዘን ለህዝባችን በጋራ እንስራ ብለው ጥሪ አቅርበው ለዚህም ፓርቲያቸው ህወሀት ዝግጁ መሆኑ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽበሃም አመሰግናለሁ ሙሉጌታ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ የመጽሔት ርዕስ ደግሞ ወደ ጉራጌ ይወስደናል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በእስር ላይ የሚገኙ አባሎቹ እንዲፈቱ ሲል ጠየቀ። በቅርቡ የተመሰረተው ይህ የጎጎት ፓርቲ አመራሮች ዛሬ በሰጡት መግለጫ በፓርቲው ምስረታ ጉባኤ ማግስት ምክትል ሊቀመንበሩን ጨምሮ በአዲስ አበባ ከተማ በጸጥታ ኃይሎች የተያዙ አስራ ሁለት አባሎቹ በደቡብ ክልል ታስረው እንደሚገኙ ነው ያመለከተው። የዛሬውን የጎጎት ፓርቲ ክስ በተመለከተ ከደቡብ ፖሊስ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በተጨማሪም ጋዜጠኞችን ጨምሮ የጉራጌን የክልልነት ጥያቄ ያነሱ በርካታ ግለሰቦች በስር ላይ መሆናቸውን የጎጎት አመራሮች አመልክተዋል። የተጀመረው የክልልነት ጥያቄ ምላሽ እንዲያገኝ ሲሉ ጥረት እንደሚቀጥሉ ጥረታቸው እንደሚቀጥሉም አስታውቀዋል። ኬኔዲ አባተ ነው። ለዚህም ከምርጫ ቦርድ ጊዜያዊ ፈቃድ አግኝቶ በመንቀሳቀስ ላይ የሚገኘውና በቅርቡ የተመሰረተው ጎጎት ለጉራጌ አንድነትና ፍትህ ፓርቲ ዛሬ በሰጠው የመጀመሪያ ጋዜጣዊ መግለጫው የምስረታ ጉባኤውን ባደረገ ማግስት በጸጥታ ኃይሎች ቁጥጥር ስር የዋሉትን ጨምሮ በተለያዩ ጊዜያት የተያዙ አባላቱ እስካሁን በእስር ላይ እንደሚገኙ አስታውቋል። የፓርቲው ሊቀመንበር አቶ መሐመድ አብራር የፓርቲው ምክትል ሊቀመንበር ጨምሮ ጉባኤ በተካሄደበት ማግስት የድምጽ ቆጠራ አልቆ ንብረቶቹ ወደ ቢሮና ወደ ምርጫ ቦርድ የሚመለሱት ወደ ምርጫ ቦርድ ለመመለስ እንቅስቃሴ በሚደረግበት ሰዓት አጠቃላይ አስራ ሁለት አካባቢ የሚሆኑ የምርጫ አስፈፃሚዎች ከነ ጠቅላላው የጉባኤ ሰነዶች በጸጥታ ኃይሎች ተይዘዋል። ያ ብቻ አይደለም። ምርጫ ጉባኤ ከመካሄዱም በፊት ፒቲሽን የማሰባሰብ ስራ ላይ የነበሩ አባሎቻችን በዞኑ የተለያዩ አካባቢዎች ላይ ሲንቀሳቀሱ ተይዘው እስካሁን እስር ቤት ያሉ በርካታ አባላት አሉ። የድምፅ መስጫ ኮረጆና ሌሎች የምርጫ ቦርድ ቁሳቁሶችን ጨምሮ የፓርቲው ሰነዶችም እስካሁን በፖሊስ እንደተያዙ መሆናቸውንም አብራርተዋል። የምርጫ ቦርድም መጋቢት ስድስት ባወጣው መግለጫ የጎጎት ፓርቲ አስተባባሪዎች የጠቅላላ ጉባኤ ሰነዶችን እንደያዙ በጉባኤው ማግስት በፌዴራል ፖሊስ ከተያዙ በኋላ ለደቡብ ፖሊስ ተላልፈው መሰጠታቸውን ገልጾ በአስቸኳይ እንዲፈቱም ጠይቆ ነበር። በአዲስ አበባ የተያዙ የፓርቲው አባሎች በአሁኑ ወቅት በቡታጅራ ከተማ ታስረው እንደሚገኙም የገለጹት የፓርቲው ሊቅ መንበር አቶ መሐመድ ጋዜጠኞችን ጨምሮ በጉራጌ ዞን ምክር ቤት ይሁኝታ ያገኘውን የክልል ጥያቄ የሚያስተጋቡ ሌሎች በርካታ ሰዎችም መታሰራቸውን ጠቅሰው በአስቸኳይ እንዲፈቱም ጠይቀዋል። የጎጎት አባላትን እያነሳ ነው እንጂ በጣም በርካታ ወጣቶች በጉራጌ በተለይም በክልል አደረጃጀት ጥያቄና ሌሎች የመብት ትግል እያደረጉ ያሉ አመራሮችም ጭምር የጉራጌን ሕዝብ ጥያቄ በምክር ቤት ያሳለፉ የምክር ቤት አባላትም ጭምር እየታደኑ በተለያየ ጊዜ እስር ቤት እየተወረወሩበት ያለበት ሁኔታ አለ። አሁንም ሌላኛው ተጠቂ በየነ ወልዴ ነው፣ የጉራጌ ሚዲያ ኔትወርክ ስራ አስኪያጅ። እሱም እንደዚሁ ከስራ ቦታው ነው ታድነው የተወሰደው። ከዚህ በፊት የሸገር ሬዲዮ ጋዜጠኛ ነበረ። አምደ ገብርኤል አድማሱም እንደዚሁ የጉራጌ ሚዲያ ኔትወርክ የቦርድ አባል የነበረ ነው። የጉራጌን ህዝብ ድምፅ ያሰማሉ የተባሉ ወጣቶች፣ አመራሮች ከኃላፊነት የማንሳት የማሰር፣ የማገት የተለያዩ አይነት እንቅስቃሴዎች እየተደረጉ ነው የሚገኙት። ስለዚህ ሁሉም በአስቸኳይ እንዲፈቱ እየቀረበባቸው ያለው ክስ ለመንግስት ክብር ራሱ የሚመጥኑ አይደሉም አጠቃላይ ማህበረሰቡ እያደረገው ካለው ፍጹም ሰላማዊና ህገ መንግስታዊ ጥያቄ አንጻር ፖሊስ የጉራጌ ሚዲያ ኔትወርክ መስራች በየነ ወልዴን አዲስ አበባ ከሚገኘው ቢሮ እንዳሰረው ከትናንት በስቲያ ባወጣው መግለጫ ያስታወቀው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄም የኢትዮጵያ ባለስልጣናት ጋዜጠኞችን ግልጽ ባልሆኑ ውንጀላዎች የማሰር ልማድ ስላላቸው በሀገሪቱ ውስጥ ለሂሳዊ ዘገባዎችና ለሀተታዎች የሚሰጠው ቦታ ከጊዜ ወደ ጊዜ እየተሸረሸረ መጥቷል ብሏል። ጋዜጠኛ በየነ በአስቸኳይ እንዲፈታም ድርጅቱ ጠይቋል። የዛሬውን የጎጎት ፓርቲ ክስ ስ በተመለከተ ከደቡብ ፖሊስ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በሌላ በኩል ከሳምንት በፊት በተመሳሳይ ሁኔታ ሰዎች መታሰራቸውን በተመለከተ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ጥያቄ አንስቶ ያነጋገርናቸው የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞ አርባ ሰዎች መታሰራቸውን አረጋግጠው የታሰሩት ግን በፖለቲካ አመለካከታቸው ሳይሆን ብጥብጥ በማስነሳትና በህገ ወጥ ድርጊት ስለተጠረጠሩ ነው ብለው ነበር። የጎጎት ፓርቲ ከተመሰረተበት ዋ ዋና ዋና ምክንያቶች አንዱ የክልልነት ጥያቄ ማስመለስ መሆኑን በዛሬው መግለጫ ላይ የጠቀሱት ሊቀመንበሩ አቶ መሐመድ በጥያቄው እንደሚገፉበትም ገልጸዋል። ከቪኦኤ በተለይ የተነሳው አካባቢያዊ ጉራጌ ሕዝብ እንደ ጉራጌ ሕዝብ የጠየቀው ትልቁ ጥያቄ የክልል አደረጃጀት ጥያቄ ነው። ህዳር 2011 ነው ምክር ቤቱ በሙሉ ድምፅ የክልል ጥያቄውን ያዘለቀው። ቀጥሎም ደቡብ ክልልን በክላስተር ለማደራጀት የቀረበው ምክር ሀሳብ ብዙዎቻቸው እንደምታስታውሱት በአብላጫ ድምፅ ውድቅ የተደረገበት ብቸኛው ዞን ቢኖር የጉራጌ ዞን ነው። ከዛ ውጭ በማህበረሰቡ ውስጥ ሌሎች ጥያቄዎች አሉ። ምላሽ ማግኘት መቻል አለባቸው። የክልል ጥያቄው ምላሽ ማግኘት መቻል አለባቸው የሚለው ጥያቄ የሚቀርብ ጉዳይ አይደለም። ጥያቄውን በሰላማዊ መንገድ ብቻ እናስኬዳለን ያሉት ደግሞ የፓርቲው ጽሕፈት ቤት ምክትል ኃላፊ አቶ መላኩ ሳህሌ ናቸው። ጉራጌ እስካሁን ድረስ በጀመረው ትግል ሰላማዊ ትግል ነው እያደረገ ያለው ሞዴል ሊሆን እስከ ዛሬ በሀገራችን መብት ሲጠየቅ ሀብት በማውደም የሰው ሕይወት በማጥፋት የሚደረገውን ትግል በመቀየር ጉራጌ እስካሁን ሰላማዊ ትግል መብት በሰላማዊ መንገድ መጠየቅ ይቻላል በሚል እስካሁን ድረስ ረጅም ጊዜ ሰላማዊ ትግል እየተደረገ ነው። አሁንም ይሄ ሰላማዊ ትግል ይቀጥላል ማለት ነው። ነባሩን የደቡብ ብሔር ብሔረሰቦች ክልል በማፍረስ በተለያዩ ክልሎች የማደራጀት ተግባራት በመከናወን ላይ ሲሆኑ መንግስት የጉራጌ ዞንን ከሌሎች አጎራባች ዞኖች ጋር በማዕከላዊ ኢትዮጵያ ክልል ስር እንዲደራጅ መወሰኑ ይታወቃል። ይሁን እንጂ ውሳኔው በዞኑ ምክር ቤት ውድቅ ከሆነ በኋላ በዞኑ የሚነሱ የክልልነት ጥያቄዎች ከመበራከታቸው ጋር ተያይዞ ላለፉት ስምንት ወራት ዞኑ በኮማንድ ፖስት ስር የሚገኝ መሆኑን የገለጹት የጎጎት ፓርቲ አመራሮች ይህም በዞኑ ኢኮኖሚ ላይ ጭምር ከፍተ ከፍተኛ ጫና እንዳሳረፈ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዚህኛውም ዘገባው አመስግኜ ወደ ዓለም አቀፍ ጉዳዮች የሚመለከት ርዕስ እንሻገራለን። ወዲህ ወደ ዩናይት ስቴትስ ይመልሰናል። የሪፐብሊካን ፓርቲ አባላት ቲክቶክ እንዲዘጋ የሚጠይቅ ዘመቻ ይዘዋል። ቲክቶክ የተሰኘው ቁጥሩ እጅግ የበዛ ተጠቃሚ ያለው ያለውና አጫጭር የቪዲዮ ምስሎችን ለማጋራት የሚያስችለው የኢንተርኔት መተግበሪያ ለምን መታገድ እንደሌለበት ለማስረዳት የኩባንያው ሊቀመንበርና ዋና ስራ አስፈጻሚ ሻው ዚቹ ከዩናይት ስቴትስ ምክር ቤት ፊት ቀርበው አባላቱ ላቀረቡላቸው ጠበቅ ያሉ ጥያቄዎች መልስ ሲሰጡ ውለዋል። ከወግ አጥባቂ ወገን የሆኑ የምክር ቤቱ አባላትና አንዳንድ ተሟጋች የምክር ቤት ኮሚቴ ያካሄደውን ምስክር የመስማት ሂደት ተከትሎ በሰጡት ጋዜጣዊ መግለጫ ቲክቶክ ዩናይትድ ስቴትስ ውስጥ እንዲዘጋ ለማድረግ ያላቸውን አቋም አንጸባርቀዋል። አሶሲኤትድ ፕሬስ የዜና ወኪል ያደረሰንን የዚህን ዘገባ ዝርዝር እንደሚከትለው አቀርበዋለሁ። ሻውዚ ቹ ሰሞኑን ከምክር ቤቱ አባላት ፊት ቀርበው የምስክርነት ቃላቸውን የሰጡበት ይህ ስነ ስርዓት የተካሄደው አንድ መቶ ሀምሳ ሚሊዮን አሜሪካውያን ተጠቃሚዎች ያሉት ኩባንያቸው ከፍተኛ የመረጃ እና የተጠቃሚዎች ደህንነት አደጋ ደቅኗል የሚል ስጋት ያደረባቸው የዩናይት ስቴትስ ባለስልጣናት ግፊት እየጨመረ በመጣበት ወሳኝ ወቅት ነው። የቴክሳስ ክፍለ ግዛቱ የሪፐብሊካን ፓርቲ ተወካይ የዩናይትድ ስቴትስ ምክር ቤት አባል ትሮይ ኔልስ በሪፐብሊካን ፓርቲያቸው ደጋፊዎች የተከበው ከምክር ቤቱ ደጃፍ ላይ በሰጡት ጋዜጣዊ መግለጫ ይህን ሲሉ ጀመሩ። በ2021 ዓ ም ዶናልድ ትራምፕ በዕድሜ ካየኋቸው ሁሉ ታላቁ ፕሬዚደንት፣ ቲክቶክ በ45 ቀናት ውስጥ በባይ ቴንዳንስ አማካኝነት ካልተሸጠ እንዲታገድ ሲሉ ትእዛዝ ሰጡ። እናም ጆ ባይደን የሥልጣን መንበሩን ከተረከቡ በኋላ ምን አደረጉ? እንደሌላው እርሳቸው እንደሚያደርጓቸው ነገሮች ሁሉ ይህንንም ትእዛዝ ሻሩት። ኔልስ አክለውም ቲክቶክ ዩናይትድ ስቴትስ ውስጥ እንዲታገድ ፈጣን እርምጃ አልወሰደም ሲሉ የባይደንን አስተዳደር ከሰዋል። ቻይና ውስጥ ጥቅም ላይ የዋለው የቲክቶክ መተግበሪያ አይነት በእውነቱ ልጆቻቸውን ለማስተማርና የማህበራዊ ግንኙነቶችና ቻይናን የሚደግፉ መልእክቶችን ለማሰራጨት ነው። ነገር ግን እዚህ ዩናይትድ ስቴትስ ውስጥ የቻይና ኮሚኒስት ፓርቲ በኮምፒውተር ስልት በተቀነባበረ ዘዴ ወጣት አሜሪካውያንን ሱስ የሚያስይዙና ጎጂነት ያላቸው የቪዲዮ ምስሎችን እያሰራጨ ነው። በተጨማሪም አሜሪካውያን ታዳጊ ልጆች በየዕለቱ ስፍር ቁጥር የሌላቸው ሰዓታት ሲያባክኑ፣ ልጆች አሏችሁ ልጆች ማለት ምን አይነት እንደሆኑ ያውቃሉ። እናም በየዕለቱ ስፍር ቁጥር የሌላቸው ሰዓታት በኮሚኒስት ቻይና ፓርቲ የተቀነባበሩ የቪዲዮ ምስሎች በማየት ያጠፋሉ። ቻይናውያን ልጆች ግን በቀን አርባ ደቂቃዎች ብቻ ነው የተፈቀደላቸው። ምን ማለት ነው? ትንሽ ግራ ገብቶኛል። እንደ ኔልስ አስተያየትም የቻይናው ቲክቶክ ስሪት ከዩናይት ስቴትሱ በእጅጉ ይለያል። እስኪ ያስቡት አሜሪካን የሚያስተዋውቁ ቪዲዮዎችን የሚያሳይ መተግበሪያ ለልጆቻቸው ብሰራ ቻይና ፕሬዚደንት ሺጂፒንግ ምን ይሰማቸው ይመስሎታል? ሰበር ዜና ወገኖቼ፣ መገናኛ ብዙሃን በሙሉ ስሙ። የዩናይትድ ስቴትስ ምክር ቤት አባል ትሮይ ኔልስ ይህን አይነት የኢንተርኔት መተግበሪያ እየሰሩ ነው። እሱም አሜሪ ቶክ ይባላል። እኔ የምሰራው መተግበሪያም በዓለም ዙሪያ ጥቅም ላይ ይውላል። ለዚህ ነው ትኩረታችንን በእርሶና በቻይና ላይ የምናደርገው። ኔልስ በጨዋታ መልክ ነበር አሜሪካ ቶክ የተባለ የኢንተርኔት መተግበሪያ የመስራት እቅድ እንዳላቸው የተናገሩት። It's going to talk about limited government. That's what this app is all about. አሁን በመጀመሪያ ትኩረታችንን በእርሶ ላይ እናደርጋለን። ስለ ነጻነትና ስለ ግለሰብ መብት የሚያወራ ይሆናል፣ መንግስት ስለሚኖረው የተገደበ ስልጣን። ይሄ ነው የመተግበሪያው ጥቅም። ሰዎች ስላላቸው የመሳሪያ ባለቤት የመሆን መብት፣ ስለ ካፒታሊዝም ሊያወራ ነው። ስለ አሜሪካውያን ያወራል። ደግሞ ከዚያ መጥተን ጥቂት ሄክታር መሬት የመግዛት ዕድል ሊኖረን ይገባል አይደል? እነርሱ እዚህ መጥተው መሬታችንን በሙሉ እየገዙ ነው። በመጨረሻም እርሳቸው በሚሰሩት መተግበሪያ አማካኝነት ቻይና ውስጥ ምን ማድረግ እንደሚሹ ዘረዘሩ። ላንደርስ ስታርባክ ቀጣዩዋ ተናጋሪ ናቸው። ቲክቶክ የማይካድ የብሔራዊ ደህንነት ስጋት ብቻ አይደለም በማህበራዊ ሚዲያ ኩባንያ ተመስሎ በትልቋ የውጭ ባላንጣችን የተቀነባበረ የሮታ ዓለም መበረዣ መሳሪያ ነው። ምን አይነት ሀገር ነው የውጭ ባላንጣው በልጆቹ ላይ የሥነ ልቦና ጦርነት እንዲከፍት የሚፈቅደው? አሜሪካ ነቻ። ቲፈኒ ጀስቲስ ደግሞ ጾታቸውን ስለሚለውጡ ሰዎችና ቲክቶክ ይህን ለማራመድ ረድቷል ስለሚለው እምነታቸው ይህን አሉ። እዚህ ሀገር ውስጥ ስርዓተ ጾታን የሚመለከትና ልጆች ትክክለኛ ያልሆነ የሰውነት አካል ውስጥ እንደተወለዱ ስለሚነገራቸው በዚህ ሳቢያ የሚፈጠር ተላላፊነት ያለው የማህበራዊ ችግር አለ። ቲክቶክን የመሳሰሉ መተግበሪያዎችን በሚጠቀሙበትም ወቅት በዚህ አሳሳች ነገር ውስጥ ለመቆየት ይገደዳሉ እናም ቀን እየገፋ በሄደ ቁጥር ይህንን ሀሰት የሚያዳብሩ ተጨማሪ መረጃዎችን ያያሉ። ስለሆነም ወላጆች ቲክቶክን ከቤታችሁ እንዲታገድ አድርጉ። የምክር ቤት አባሏ ሜሪ ሚለርም የባይደን አስተዳደር የአሜሪካን ሕጻናት ለመጠበቅ አስፈላጊውን ፈጣን እርምጃ አልወሰደም ሲሉ ወቅሰዋል። ልጆቻችን የሀገራችን ተስፋዎች ናቸው። ልጆቻችንን እንዴት እንደምንይዛቸው፣ እንዴት ከአደጋ እንደምንጠብቃቸውና እንዴትም እንደምናስተምራቸው ለፈጣሪ እንታመናለን። እኔ የምነግራችሁ ጆ ባይደን እና ግራ አክራሪ ወገኖች በዚህ ጉዳይ የተሳሳተ አቋም እንዳላቸው ነው። አሜሪካውያን መንግስታቸውን አንደኛ ከአደጋ እንዲጠብቃቸውና ከሁሉም በላይ ደግሞ ልጆቻቸው እንዲጠበቁላቸው እንዲያደርግ ይጠብቁበታል። ቻይና የዩናይትድ ስቴትስ ከፍተኛ የብሔራዊ ደህንነት ስጋቷ ነች። በጆ ባይደን እና በግራ አክራሪዎቹ ድጋፍ ቲክቶክን በመጠቀም የአሜሪካ ወጣቶችን ለማጥፋት በሚሰሩት ስራ እየሳቁብን ይገኛሉ። የቲክቶክ ጉዳይ ዩናይት ስቴትስ ውስጥ ማነጋገሩን ቀጥሏል። የህግ አውጪዎችና ባለሙያዎችም የየበኩላቸውን አስተያየት እየሰጡ ነው። ወደ መጨረሻው የመጽሔቱ ትንታኔ ስንሻገር አሁንም እዚሁ ዩናይት ስቴትስ ነው የምንቆየው። ምክትል ፕሬዚዳንት ካማላ ሀሪስ ወደ አፍሪካ የሚያደርጉትን ጉዞ ነው የሚቃኘው። የዩናይት ስቴትሷ ምክትል ፕሬዚዳንት ካማላ ሀሪስ በቀጣዩ ሳምንት ጋናን፣ ታንዛኒያንና ዛምቢያን ይጎበኛሉ። ምክትል ፕሬዚዳንቷ የፊታችን እሁድ ጋና እንደሚገቡ አፍሪካን በመጎብኘት ከፍተኛዋ የባይደን አስተዳደር ባለሥልጣን እንደሚሆኑም ይጠበቃል። በጉብኝታቸው ዩናይትድ ስቴትስ ከሀገሮቹ ጋር ያላትን አጋርነት፣ ጸጥታና ኢኮኖሚ ኢኮኖሚያዊ ብልጽግና ማጠናከር ዙሪያ እንደሚሰሩ ከጽፈት ቤታቸው የወጣው መግለጫ አመልክቷል። የመጀመሪያዋ ሴት የአሜሪካ ምክትል ፕሬዚዳንት የሆኑት ካማላ ሀሪስ እንደ መጀመሪያ ጥቁር ምክትል ፕሬዚዳንት ከአፍሪቃ ጋር ያላቸው በመሆናቸው አጉሪቱን በመጎብኘት በራሱ ትልቅ ግምት የሚሰጠው መሆኑንም ተንታኞች ይናገራሉ። ከምክትል ፕሬዚዳንቷ ጋር በመጪው ሳምንት የምትጓዘው የአሜሪካ ድምጿ አኒታ ፓውል ከዚሁ ከዋሽንግተን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች በዚህ በዘንድሮ የአውሮፓውያን 2023 ዓመተ ምህረት። ከፍተኛ የዩናይትድ ስቴትስ ባለስልጣናት በተከታታይ አፍሪካን ጎብኝተዋል። አሁን ደግሞ ምክትል ፕሬዚደንት ካመላ ሃሪስ ሊጓዙ ነው። በዩናይትድ ስቴትስ እና በአፍሪካ የመሪዎች ጉባኤ ላይ ፕሬዚደንት ጆ ባይደን ከአፍሪካ ሀገሮች ጋር አሜሪካ ያላትን ግንኙነት ለማጠናከር ቃል መግባታቸው ይታወሳል። የምክትል ፕሬዚደንት ካመላ ሃሪስ ጉብኝትም አስተዳደሩ ከዚያ ወዲህ ያደረገውን እርምጃ የሚያጠናክር መሆኑን ዋይት ሀውስ ተናግሯል። በስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል ተንታኝና በአፍሪካ ሰላም ጸጥታና አስተዳደር ጉዳዮች አማካሪ የሆኑት ካሜሮን ሃድሰን እንዲህ ሲሉ አስተያየታቸውን ሰጥተዋል። ወደ አፍሪካ የተጓዙ አምስተኛ ከፍተኛ ባለስልጣን ይሆናሉ። የእርሳቸው ጉብኝት ሲጨመር በሦስት ወራት ውስጥ ብቻ እርሳቸውና ባልደረቦቻቸው የጎበኟቸው የአህጉሪቱ አገሮች ከጠቅላላው አንድ አራተኛ ገደማው ይሆናሉ። ስለዚህ ከአሁን ቀደም በነበሩት አስተዳደሮች ባልታየ ደረጃ የዲፕሎማሲ ትኩረት ተሰጥተዋል። ትልቁ ነገር እሱ ይመስለኛል። በዩናይትድ ስቴትስ ታሪክ በሕዝብ የተመረጡ ከፍተኛዋ የዩናይትድ ስቴትስ ባለስልጣን የሆኑት ከመላ ሐሪስ በታንዜኒያ ጉብኝታቸው ወቅት በአህጉረ አፍሪካ ብቸኛዋ ሴት ርዕሰ ብሔር ከሆኑት ከሳሚያ ሱሉሁ ሀሰን ጋር ተገናኝተው ይነጋገራሉ። ከሚጎበኟቸው ከሶስቱም ሀገሮች የህዝብ ተመራጭ መሪዎች ጋር ለዲሞክራሲ ስላላቸው ቁርጠኝነት እንደሚነጋገሩም ዋይት ሀውስ አስታውቋል። ተንታኝ ካሜሮን ሃርሰንም ይህ ዋሽንግተንን ከሌሎች እንደምትለይ የሚያሳይላት አካሄድ እንደሆነ ነው የሚናገሩት። they're also all countries that have a very substantial relationship uh, with China. Uh, on the እንደ ብዙዎቹ የአፍሪካ ሀገሮች ከተለያዩ ሀያላን ጋር በሚሰሩት አገሮች ዲሞክራሲያዊ እሴቶችና ከአገሮቹ ጋር ያላትን አጋርነት ለማጠንከር ጥረት ልታደርግ ትችላለች። በርካታ የአፍሪካ ሀገሮች ሩሲያ፣ ዩክሬን ላይ የፈጸመችውን ወረራ ባወገዘው የተባበሩት መንግስታት ድርጅት ውሳኔ ላይ ድምፀ ተአቅቦ ማድረጋቸው ሲታወስ ምክትል ፕሬዚደንት ካሜላ ሃሪስ በጉብኝታቸው የአፍሪካ ሀገሮች ሩሲያ ዩክሬንን መውረሯን አምነው እንዲቀበሉ ግፊት ያደርጋሉ ተብሎ ይጠበቃል። ምክትል ፕሬዚደንት ሃሪስ በጉዞአቸው አሳሳቢ ስለሆኑ የሰብአዊ መብት ከበሬታ ጉዳዮች ያነሱ እንደሆነ የተጠየቁት የብሔራዊ ጸጥታ ካውንስል ቃል አቀባዩ ጃን ከርቢ በሰጡት መልስ ምክትል ፕሬዚደንቷ በሄዱበት ቦታ ሁሉ ሰብአዊ መብቶችን የሚመለከቱ ስጋቶችን እንደሚያነሱ የታወቀ ነው። ይህ ደግሞ አሜሪካ በዓለም ላይ ያላት የመሪነት ቦታ አካል ነው። የምንፈራው ነገር የለም። እንዲያውም እንግዲህ ያሉ ጉዳዮችን እያነሳን ለመነጋገር መቻላችንና ያን ለማድረግ መፈለጋችን ለአገሮቹ ደግሞ ከአገሮቹ ጋር ላለን አጋርነት ምን ያህል እንደምናስብ የሚያሳይ ነው። ምክትል ፕሬዚደንት ሃሪስ ዲሞክራሲን በሚመለከቱ ጉዳዮችም አጠንክረው መናገር እንደሚኖርባቸው የዲሞክራሲ ተሟጋቾች ያሳስባሉ። የምክትል ፕሬዚደንት ሃሪስ የአፍሪካ ጉብኝት የቤተሰባዊ ታሪክ ገጽታም አለው። በእናታቸው በኩል ወንዱ አያታቸው በዛምቢያ በመጀመሪያው የድኅረ ነጻነት ፕሬዚደንት በኬኔት ካውንዳ ዘመነ መንግስት የህንድ ዲፕሎማት ሆነው ሰርተዋል። ከስልሳ ዓመታት በኋላም በዩናይትድ ስቴትስ አስተዳደር ታሪክ ለከፍተኛ የስልጣን ቦታ የበቁ የመጀመሪያ ሴት፣ የመጀመሪያ የደቡብ እስያ ዝርያ ያላቸው፣ የመጀመሪያ ጥቁር ሴት ሆነው ታሪክ የሰሩት የልጅ ልጃቸው ካመላ ሀሪስ ከዛምቢያ ፕሬዚደንት ጋር ይገናኛሉ። በብዙ ጉዳዮች የመጀመሪያ የሆኑትን የዩናይት ስቴትስ ምክትል ፕሬዚዳንት ካማላ ሀሪስን የአፍሪካ ጉዞ የተመለከተ ዘገባ ነበር የተከታተላችሁት። ክቡራትና ክቡራን አድማጭ ተመልካቾቻችን ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከአርባ ስምንት መሆኑን ያመለክታል። ወደ ኢትዮጵያ የሚመልሰን ቅንብር ነው ተከታዩ። በዚህ ዓመት በኢትዮጵያ 240 ሺህ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የመውጫ ፈተና እንደሚወስዱ የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር መስሪያ ቤቱ የኮሚኒኬሽንና የሕዝብ ግንኙነት ስራ አስፈጻሚ አመለወርቅ ዝቅኤል ለአሜሪካ ድምፅ በሰጡት አስተያየት የዩኒቨርሲቲ መውጫ ፈተናውን ለመስጠት የቅድመ ዝግጅት ስራዎች በመከናወን ላይ ይገኛሉ። መውጫ ፈተናውን የማያልፉ ተማሪዎች ደጋግመው የመፈተን እድል እንደሚሰጣቸውም ቃል አቀባዩዋ ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የጅማ ዩኒቨርሲቲ መምህር ዶክተር ጌታቸው ጥላሁን በበኩላቸው የመውጫ ፈተናው የትምህርት ጥራትን ለማሻሻል አስተዋጽኦ እንደሚኖረው ገልጠው፣ ሆኖም እርምጃው ጊዜውን የጠበቀ አይደለም፣ የቅድመ ዝግጅት ክፍተትም ሊያጋጥም ይችላል ይላሉ። እነሆ ዘገባውን። በኢትዮጵያ ለ28 ዓመታት የቆየውን ነባሩን ፖሊሲ በመተካት ዘንድሮ የጸደቀው አዲሱ የትምህርት ፖሊሲ ካስተዋወቃቸው ነገሮች አንዱ ለዩኒቨርሲቲ ተመራቂዎች የሚሰጠው የመውጫ ፈተና ነው። አዲሱ የትምህርትና ስልጠና ፖሊሲ የትምህርት ጥራትን ለማሻሻል የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የመውጫ ፈተና እንደሚወስዱ ያመለክታል። በዚህ መሠረትም በዚህ ዓመት የከፍተኛ ትምህርት ተቋማት ተማሪዎች የዩኒቨርሲቲ መውጫ ፈተና እንደሚወስዱ የትምህርት ሚኒስቴር የኮሚዩኒኬሽን እና የሕዝብ ግንኙነት ስራ አስፈጻሚ አምለ ወርቅ ዝቅኤል ለአሜሪካ ድምፅ ተናግረዋል። አሁን የለየ ናቸው አሉ። የደረሰን መረጃ አለ። ወደ ሁለት መቶ አርባ ሺ ተማሪዎች ናቸው እጃችን ያሉት። ግን ጥር ላይም በተለያየ ምክንያት ያላጠናቀቁ ልጆች በአንደኛ ሴሚስተርም የሚያጠናቅቁ እና ወደዚህ ቁጥር ወደ ምዘና የሚመጡ ሊኖሩ ይችላሉ። ከዛ ባሻገር የግል ከፍተኛ ትምህርት ተቋማት በዚህ ሲስተም ውስጥ የሚያልፉ ከመሆኑ ጋር ተያይዞ የደረሱን መረጃዎች አሉ። አሁን በቁጥር ነው የተቀበልነው። በስም ደግሞ ልክ እንደ ሁለተኛ ደረጃ መልቀቂያ ፈተና በስም እያንዳንዱ ስም በሚመጣ ሰዓት የተወሰነ የቁጥር ለውጥ ሊኖረው ይችላል። ነገር ግን አሁን ባለንበት ሁኔታ ወደ ሁለት መቶ አርባ ሺህ ተማሪዎች እንፈተናለን ብለን እናስባለን። ለዚህም በዩኒቨርሲቲዎች እና በትምህርት ሚኒስቴር የቅድመ ዝግጅት ስራዎች እየተከናወኑ ናቸው ብለዋል። ከመጀመሪያው ጀምሮ ዩኒቨርሲቲዎችም በበኩል ለተማሪዎችም መረጃው እንዲደርስ ቅድመ ዝግጅት እንዲያደርጉ እየተሰራ ነው የሚገኘው። ከዛ ባሻገር አንዳንድ ዩኒቨርሲቲዎች እንዲያውም እንደዚህ ሞዴል የሆኑ ፈተናዎችም ጭምር ተማሪዎች እንዲፈተኑ በማድረግ ሳይኮሎጂካል እንዲዘጋጁ፣ እንዲያጠኑ እነዚህ እነዚህ ስራዎች የተሰሩ ነው። ተማሪዎችም በዛ ልክ አውቀው እየሰሩ ነው የሚገኘው። ፈተናው እንዴት ማኔጅ ይደረጋል በሚለውም ጉዳይ ላይ የተለያዩ የማስፈጸሚያ መመሪያዎች ወደታች ወርደዋል። በዛ መሰረት ቅድመ ዝግጅቶችን እያደረጉ ነው የሚገኙት። በጅማ ዩኒቨርሲቲ የሚዲያና ኮሚዩኒኬሽንስ መምህር የሆኑት ዶክተር ጌታቸው ጥላሁን ለአሜሪካ ድምፅ በሰጡት አስተያየት ለዩኒቨርሲቲ ተማሪዎች የመውጫ ፈተናን መስጠት የትምህርት ጥራትን ለማሻሻል አስተዋጽኦ እንደሚኖረው ገልጸዋል። ትልቅ አስተዋጽኦ አለው። ተማሪውም በሚገባ ጥረት እንዲጨምር እድል ይሰጣል እኛም መምህራን ደግሞ በተለይ ለተማሪዎቹ መረዳት በሚገባቸው ጉዳዮች ላይ እንድንረዳቸው፣ እንድናማክራቸው እና እንድናዘጋጃቸው እኛንም ያተጋል። ጥቅሙ ብዙ ነው ማለት ነው። በሙያ መስክ ላይ በስራ ቦታ ላይ የሚፈለገውን ነገር ይዘው ስለሚሄዱ ራሳቸውም በግል ይሁን በሀገርም ይሁን በሚቀጠሩበትን ተቋም የሚገባቸውን ያክል አስተዋጽኦ ማድረግ ይችላሉ። በቀጣይም ትምህርት የሚያስቡ ደግሞ እንደዚሁ የተሻለ የተሻለ ብቃት ይዘው ኮንፊደንስን ይዘው ትምህርታቸውን ሁሉ መቀጠል ይችላሉ ማለት ነው። ሆኖም ውሳኔው ያለፍንበትን ሁኔታ ያገናዘበ እንዳልሆነ ጠቅሰው የመውጫ ፈተናውን ለመስጠት የቅድመ ዝግጅት ክፍተትም ሊያጋጥም ይችላል ብለዋል። ነባራዊ ሁኔታዎችን ብዙ ያገናዘበ አይመስለኝም። ለምሳሌ አሁን ከኮቪድ ጊዜ ጀምሮ እና ቀጥሎም በተገባው ጦርነት እና ይህን በመሳሰሉ ምክንያት የትምህርት ስርዓቱ የጊዜ ሰሌዳውን እንደሚገባ ጠብቆ እየሄደ አይደለም ያ ከመሆኑ ጋር ተያይዞ ተማሪዎች በጣም ጫና ውስጥ በአንድ አመት ውስጥ እስከ ሶስት ሴሚስተር ደረጃ ድረስ እየወሰዱ እየተማሩ የሚመጡበት ይህን ደግሞ ለማካካት የጥናት የእረፍት ጊዜያቸውን ጭምር ተማሪዎችም፣ መምህራኑ ማለት ነው እስከ ማታ ጊዜ ቅዳሜና እሑድን ክረምትን ሁሉ እየገፋም ጭምር እረፍት ጊዜ እየተሳበበም በዚህ በዚህ መልኩ በጣም ይህንን ዝግጅት ለማድረግ እድል አይሰጥም። ይሄ የሚያሳምን ችግር ነው። ከዛ ባሻገር እንግዲህ አዲስ ከመሆኑም ጋር ተያይዞ ተማሪዎችም እንዲያምኑ እንዲቀበሉ አይ ቲንክ ብዙ መሰራት ያለበት ይመስለኛል። በቂ ዝግጅት ከማድረግ ጋር ተያይዞ አይ ቲንክ ክፍተት ያለ ይመስለኛል በየተቋሞቻችን እና ይሄ ዞሮ ዞሮ ተማሪዎች በጣም ፍርስትር እንዲሆኑ የሚያደርግ ይመስለኛል። እና ደግሞ እንግዲህ መጀመር አለበት በሆነ ጊዜ በሆነ ሁኔታ መጀመር አለበት። ለውጥ ሲመጣ ምን ጊዜም ማን መጀመሪያ ላይ በዛ ለውጥ ሂደት ውስጥ የሚካፈለው ላይ የሚያመጣው እድልም አለ፣ ቻሌንጅም አለ። ስለዚህ እነዚህ ልጆቹ ላይ ይሄ ስሜት ችግር ሊያመጣ መቻሉ እንደተጠበቀ ሆኖ ውስጥ ያስገባ ውሳኔ እየተደረገ ነገር ግን በቃ እየተጀመረ ከችግሮች ደግሞ ትምህርት እየተወሰደ መቀጠል የሚገባ ይመስለኛለን። አመለወር ቅዝቄል በተለያዩ ምክንያቶች የመጀመሪያውን ፈተና የማያልፉ ተማሪዎች በተደጋጋሚ የሚፈተኑበት እድል እንደሚኖር አብራርተዋል። ፈተናውን ያላለፉ ተማሪዎች መልሰው መላልሰው መውሰድ የሚችሉበት እድል አለ። ይሄ የሚሆነው እንዴት ነው? ሁለተኛ የመጀመሪያው ዙር ያው መንግስት በራሱ መንገድ የሚያስኬደው ነው። ከዛ በኋላ ልክ አስራ ሁለተኛ ክፍል ድሮ ፕራይቬት ተብሎ እንደሚፈተኑት ሁሉ መውጫ ፈተና ላይም ዝግጁ ነን በሚሉ ሰዓት በተዘጋጁ እና ይህንን ፈተና አልፋለሁ ብሎ ራሳቸው በሚመጡ ሰዓት መፈተን ይችላሉ። ተፈትነው ሲያልፉ ድግሪያቸውን የሚወስዱበት አሰራር አለ። እስከዚያ ድረስ ደግሞ ለምሳሌ የመውጫ ፈተና ዩኒቨርሲቲ ዲግሪ የሚያስገኘውን ፈተና ማለፍ ባይችሉ እንኳን ልቅ ባሉ ደረጃዎች ደግሞ በሌብል ደረጃ ባሉት ተፈትነው ልክ አሁን ሲ ኦ ሲ እንደሚፈተኑት ማለት ነው። እንደዛ ተፈትነው ማለፍ የቻሉበት ደረጃ ላይ ሰርቲፋይ ይደረጋሉ። በዛ ስራም ማግኘት የሚችሉበት ኦፕሽን ይኖራል ማለት፣ ሰርቲፋይ ይደረጋሉ ስራም ሊሰሩ ይችሉበታል። በተደጋጋሚ ተፈትነው ማለፍ ካልቻሉ ከዲግሪ በታች ባሉ መመዘኛዎች ይመዘናሉ እንደማለት ነው። በትክክል ከዲግሪ በታች ባሉ መመዘኛዎች ተመዝነው ባለፉበት ደረጃ ሰርቲፋ ይደረጋሉ። የመውጫ ፈተናው አሰጣጥ በወረቀት መሆኑ ቀርቶ በበይነ መረብ እንደሚሆንም ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ፣ ገብረ ሚካኤል። አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምንሻገረው። የውሃ ጥበቃ ቴክኖሎጂን ይመለከታል። የዚህ ዓመት የዓለም የውሃ ቀን መጋቢት 22 የውሃና የንጽህና አጠባበቅ ቀውሶችን ለመፍታት የለውጥ እንቅስቃሴን ስለማፋጠን ነው። አብዛኛው ዓለም በንጹህ የመጠጥ ውሃ እጥረት እየታገለ ባለበት በዚህ ወቅት አንድ የፈረንሳይ ኩባንያ አሁን ያለውን የውሃ አቅርቦት በተሻለ መጠን ለመጠበቅና ለማቆየት የሚረዳ ራሱን የቻለ ሮቦት ፈጥሯል። የአሜሪካ ድምፅዋ ጁሊ ታቦ የዘገበችውን የዚህን ዘገባ ዝርዝር ግርማ ደገፋ ወደ አማርኛ መልሶ እንደሚከተለው ያቀርበዋል። ይህ ሮቦት አንድ ቀን ስለ ውሃ ጥበቃ የምናስብበትን መንገድ ሊለውጠው ይችላል። የውሃ ቱቦ ውስጥ ሲያስገቡት፣ ስለ ቧንቧዎቹ ሁኔታ ቁልፍ መረጃዎችን ለመሰብሰብና ለማስተላለፍ የውሃውን ፍሰት ሳያስተጓጉል በቀላሉ በሲስተም ውስጥ ይንቀሳቀሳል። በአንድ ዙር ተልእኮ ብቻ እጅግ ሰፊ መረጃ መሰብሰብ እንችላለን። እናም ስላለው ሁኔታ ጠቅላላውን እይታ ሊሰጠን ይችላል። ክሊን ዋተር ፓስፋይንደር ተብሎ የሚጠራው ሮቦት ከፍ ያለ ጥራት ያለው ካሜራና እጅግ የረቀቁ ሴንሰሮች የተገጠሙለት ሲሆን ይህም የቧንቧዎችን ትክክለኛ ቦታ ለመለየት ዝገትን፣ ጥቃቅን ስንጥቆችንና ሌሎችንም አጠቃላይ የማርጀት ምልክቶችን እንዲጠቁም ያስችለዋል። ሮቦቱን የፈጠረው አንድ የፈረንሳይ አዲስ ጀማሪ ኩባንያ ሲሆን ዓላማውም የውሃ አገልግሎት ድርጅቶች ቧንቧዎችን የቱጋ መጠገንና መቀየር እንዳለባቸው በቶሎ ለይተው በማወቅ የሚያፈሱ ቦታዎችንና ወጪን ለመቀነስ እንዲረዳቸው ማስቻል ነው። በመላው ዓለም ወደ አርባ ሚሊዮን ኪሎ ሜትር የሚገመት ውኃ ለማከፋፈል የተዘረጉ የቧንቧዎች መረብ አለ። አንዱን ኪሎ ሜትር ለማደስ ከ150 ሺህ እስከ 800 ሺህ ዩሮ ግድን ያስወጣል። ስለዚህ እኛ የምንሰጠው መረጃ የወርቅ ማዕድን ያህል ነው። በተለይ አሁን ይህ የተፈጥሮ ጸጋ እጅጉን ተፈላጊ እየሆነ በመጣበት ጊዜ ያሉትን የውሃ ዝርጋታ ቦታዎች መጠበቅና ማሳደግ እጅጉን አስፈላጊ ነው። አንድ የተባበሩት መንግሥታት ድርጅት የቅርብ ጊዜ ሪፖርት እንደተነበየው በ2030 ዓ.ም እንደ አውሮፓውያኑ አቆጣጠር የውሃ ፍላጎት አቅርቦቱን በ40 በመቶ ይበልጠዋል። አንዴ የሙከራ ጊዜውን ፈረንሳይ ውስጥ ካጠናቀቀ በኋላ ኩባንያው ሮቦቱን በዓለም ዙሪያ ለማከፋፈል አቅዷል። ግርማ ደገፋን ለግሩም ቅንብሮ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለአርብ ምሽት ያሰናዳነውን በዚሁ ማጠናቀቃችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ እንዲሁም ከስርጭት መሐንዲሱ ሲድራክ ፍራንክሊንና ከተቀሩ ባልደረቦች ጋር በመሆን በዚሁ የተሰናበትን። ነገ ቅዳሜ ከምሽት ሳት ላይ እንመለሳለን። በኔ በኩል ሰላም፣ መልካም ምሽት thank <laughs> you